ተከሳሾቹ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሲቀርቡ በአካባቢው ከፍተኛ የጸጥታ ኃይሎቹ መውጣት መግባት ተስተውሎ ነው። በተለይም ፖለቲከኛ ጀዋር መሐመድ እና አቶ በቀለ ገርባ በብረት ለበስ ተሽከርካሪ በጠንካራ ፖሊሳዊ ትጥቅም ታጅበው ሲገቡና ሲወጡ ተስተውለዋል። የመገናኛ ብዙሃን ባለሙያዎችን ጨምሮ በችሎቱ የታደሙ የተከሳሾች ዘመድ አዝማድም ጠንከር ባለ ፍተሻና ክትትል ወደ ችሎቱ አዳራሽ ገብቶ ስታደሙ ተመልክቻለሁ። ከዚህ ቀደም ታህሳስ 8 ቀን 2013 በዋለው የዚሁ መዝገብ ችሎት የተከሳሾቹ ልዩ ችሎት በማረሚያ ቤት አቅራቢያ የይቋቋምልን ጥያቄ ውድቅ ያደረገው ፍርድ ቤቱ በዕለቱ በተከሳሾች ጠበቃዎች አማካኝነት ባደረሳቸው ትዕዛዝ ለዛሬው ችሎት በኃይልም ቢሆን እንዲቀርቡ የሚል ነበር። በዚሁ ላይ ዛሬ በዕለቱ ለተሰየሙት ዳኞች ማብራሪያ የሰጡት የኦፌኮ ተቀዳሚ ምክትል ሊቀ መንበር አቶ በቀለ ገርባ ባለፉት የችሎት ቀጠሮች አራታችን ያልቀረም ነው ሀገሪቱ ቀውስ ውስጥ የነበረች በመሆኑ ለደህንነታችን በመስጋታችንና አስቀድመንም ማመልከቻ አስገብተን ነው ብለዋል። በጠበቆቻቸው በኩል የደረሳቸው ትዕዛዝ በኃይልም ቢሆን እንዲቀርቡ የሚል መሆኑን ለችሎቱ በቅሬታ ያነሱት አቶ በቀለ ገርባ በዚሁ ንግግራቸው ቀጥለው ከችሎቱ ሲቀሩ የነበረበት አግባብ በደህንነታቸው ላይ የሚጋረጥ አደጋ ቢፈጠር አገርንም ሌላ ቀውስ ውስጥ የሚያስገባ መሆኑን አስቀድመን በመገንዘብ እንጂ የፍርድ ቤቱን ትዕዛዝ ባለማክበር አይደለም ነው ያሉት። ችሎቱና መንግሥት ምንም አይነት አደጋ ላይደርስባቸው ኃላፊነቱን ሊወስዱ እንደሚገባም በማሳሰብ ሌላው የኦፌኮ አመራር አቶ ጃዋር መሐመድ እኛ ለሕግ መከበር የታገልን በመሆኑ ሕግ እናከብራለን። በወቅቱ በሰሜን ኢትዮጵያ ጦርነት ተከፍተው አገሪቱ ቀውስ ውስጥ የገባችበት ወቅት መሆኑ ለደህንነት የደህንነታችን ስጋት ገብቶን በችሎቱ ላይ ሳንታደም ቀርተናል ሲሉ በችሎቱ ፊት ቆሞ አስረድተዋል። አቶ ጀዋሃር አክለውም ወደፊትም ጥቃት ብፈጸምብን መንግስትና ይህ ችሎት ተጠያቂነቱን እንደሚወስድ ሕዝብና ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች እንዲገናዘቡልን እንፈልጋለን በማለት ሀሳባቸውን ቋጭተዋል። የተከሳሾች የቃል ማመልከቻ ይሰሙት በዕለቱ ችሎት የተሰየሙት ዳኛ የቀረበውን አቤቱታ ፍርድ ቤቱ እንደሚረዳው በመጠቆም ተከሳሾች ተገደውም ቢሆን ለዛሬ ችሎት ይቅረቡ የሚል ትዕዛዝ የተላለፈው ጉዳዩ እንዳይጓተት በማሰብ የቀረበ አማራጭ ሀሳብ ነው ብለዋል። በተከሳሾች የቀረበውን ሀሳብ በመንተራስ የችሎት ቁጥጥርና ክትትል እንድመቻች እናደርጋለን ያሉት ዳኛው በችሎቱ እምነት እስካሁን የሚጎድል የለም፣ በችሎቱ አመራሮችና በተከሳሾች በኩል ክፍተቶች ካሉም እያረምን የምንሄድ ይሆናል ብለዋል። በዛሬው ችሎት የተነበበው ብይን የጉዳዩ በፌዴራል ፍርድ ቤት መታየት አግባብነትን በህገ መንግስቱ እና ሌሎች አዋጆች በማጣቀስ ያስረዳ ሲሆን አቃቤ ህግ ባቀረበው ክስ ላይ ውድቅ የተደረጉና ተቀ ተቀባይነት ያገኙ የተከሳሾች ጠበቃ የመቃወሚያ ሀሳቦችም በዝርዝር ቀርበዋል። ግልጽነት የሚጎድላቸውና ማብራሪያ የሚያሻቸው የአቃቢ ሕግ የክስ አረጎችም በተብራራ መልኩ እንዲቀርቡም ችሎቱ አዘዋል። የጠቅላይ አቃቢ ሕግ ተወካይ እንዲሻሻሉ የተባሉት የክስ አንቀጾች አስተካክለው እንደሚያቀርቡ በመግለጽ ነገር ግን ክሱን ያዘጋጁ የተቋሙ ባለሙያዎች የመስክ ስምሪት ላይ በመሆናቸው የአንድ ወር የጊዜ ቀጠሮ እንዲሰጣቸው ለችሎቱ ጥያቄ አቅርበው ነበር። የተከሳሾች ጠበቃዎች በፊናቸው በአቃቢ ሕግ የተጠየቀው የአንድ ወር የቀጠሮ ጊዜን በመቃወም በተቃውም የሚዘጋጅ ክስ ባለሙያዎች መስክናቸው በሚል ልሳበብ እንደማይገባ አንስተው ተከራክረዋል። ከተከሳሾች አቶ ሀምዛ አዳን እና የኦፌኮ ስራ አስፈጻሚ ኮሚቴ አባል አቶ ደጀኔ ጣፋ እስራታቸው ፖለቲካዊ መሆኑን ለችሎቱ አስረድተው ወሳኝ ባሉት ቀጣዩ ምርጫ ለመሳተፍ ይረዳቸው ዘንድ የፍርድ ሂደቱ እንዲቀላጠፍላቸው ጠየቁ። ግራ ቀኝ ክርክሩን ያደመጠው የዕለቱ ችሎት አቃቤ ሕግ ለጥር 14 ቀን 2013 ዓ.ም የክስ ማስተካከያውን አጠናቀው ይቅረብ ሲል የሚል የአስር ቀናት የጊዜ ቀጠሮ ብቻ ፈቅዷል። ለዶችቬሌ ከአዲስ አበባ ለተጠናቀረው ዘገባ ስዩም ጌቱ ነኝ።